ዶክተር መሐመድ ጀማል፣ የመዳወላቡ ዩኒቨርሲቲ አጋርነትና የውጭ ምርምር ፈንድ ዳይሬክተር፣ በአሁኑ ወቅት አንዱ አናጋሪ ሆኖ ካሉት አንኳር ጉዳዮች ውስጥ ተለይም የከፍተኛ ትምህርት ተቋማት ትምህርት ጥራት ደረጃ ነው። ያንን አስመልክቶ የእርሶን ዩኒቨርሲቲና በሌሎቹም በአገሪቱ ውስጥ ያሉትን ዩኒቨርሲቲዎች በምንም መልክ ያነጻጽሮታል? የትምህርት ጥራት ደረጃው ምን ላይ ይገኛል? አመሰግናለሁ። ለተሰጠኝ እድል መጀመሪያ ደረጃ ዓለማችን በከፍተኛ የለውጥ ሂደት ውስጥ ነው የምትገኘው። በጣም ከፍተኛ የሆኑ የቴክኖሎጂ በየዕለቱ ይፈጠራሉ ከምንገምተው ከምናስበው በላይ በሆነ መንገድ። ይሄን ነገር ለመቋቋም ከፍተኛ ትምህርቶች በጣም በጣም መሳፈር ካለባቸው በጣም አስፈላጊ ናቸው። በዛሬው ለፊታ ኢትዮጵያ ቢያንስ ከአርባ እስከ ሀምሳ መካከል የሚደርሱ ዩኒቨርሲቲዎች አላት ሀገር ነች። በዚህ ረገድ ብዙ ለውጥ ያመጣች ሀገር ነች። ወደ አርባ ስምንት ፐርሰንት የህጻናትን ትምህርት ቤት ማስገባት ሀገር ነች። ወደ አንድ ሚሊዮን የሚጠጉ የከፍታ ትምህርት ተማሪዎች አላት ሀገር ነች። በተለያየ ይሄ ትልቅ እድገት ይመስል በኢትዮጵያ ደረጃ ሲታይ ማለት ነው። የአካዳሚክ ስታፉን ብዛት እንደዛው ነው። ዞሮ ዞሮ ግን እንደ ጀማሪ ወይም ደግሞ በዚህ ዘርፍ ትልቅ ደረጃ ላይ እንዳልደረሰ ሀገር ሲታይ በጣም ከፍተኛ የሆኑ ችግሮች እንዳሉባት በርካታ የመንግስት ሰነዶች ያሳያሉ። በዚህ ረገድ በጣም ሁለት ቁልፍ ዶክመንቶች ተዘጋጅተዋል በመንግስት በኩል የትምህርትና ስልጠና ችግሮቻችንና የመፍትሄ አቅጣጫ የሚል ዶክመንትና እንዲሁ በእንግሊዝኛ ኢትዮጵያን ኤዱኬሽን ዴቨሎፕመንት ሮድማፕ የሚለው ፕሮግራም ሁለቱ መጽሐፎች ላይ ዶክመንቶች ላይ የኢትዮጵያ የትምህርት ችግር በተመለከተ በዝርዝር ችግሮችን ተነቅሰው የተቀመጡት እዚህ ላይ አስተያየት መጻፍ የሚችል ይመስለኛል። የተዘጋጁት ሰነዶች አንዱም የውይይት መነሻ ሆኖ እንደዚሁ በሀገር ውስጥም ሆነ በውጭ የሚወያዩባቸው ያ ነው። በዛ ውስጥ የሚያመለክቷቸው ኢትዮጵያ ውስጥ ያላለው የትምህርት ጥራት ወይም እድገት ዋነኛ ተብለው የተጠቀሱ ችግሮች ምንድን ናቸው? በዚህ ሰነድ ውስጥ እና አሁንም ሁላችንም በዩኒቨርሲቲም ሆነ በተለያዩ የትምህርት በአንደኛ ደረጃ በሁለተኛ ደረጃ የሚገኙ የትምህርት ተቋማት ውስጥ በመግባባት ላይ ደረሱ ናቸው። እነዚህ ችግሮች እንዴት እንፈታቸዋለን የሚለው ነገር ነው እንጂ አንደኛው እና ትልቁ የተቀመጠው ጉዳይ የጥራት እና የአግባብነት ችግር ነው። ይሄ ከመምህራን ጋር ሊያያዝ ይችላል፣ ከትምህርት ፕሮግራሞች ጋር ሊያያዝ ይችላል፣ ከተማሪዎች ውጤት ተያይዞ አንዱና ትልቁ የኢትዮጵያ ትምህርት ችግር ተብሎ የተቀመጠውና መንግስትም ይሄንን በተለያየ ጊዜ ለመፍታት የተሰራበት ያለው ነገር የጥራት እና የአግባብነት ችግር ነው። ሌላኛው በሁለተኛ ደረጃ የተቀመጠው የህብረተሰቡ ችግር መቅረፍ የማይችል የጥናትና ምርምር እንዲሁም የማህበረሰብ አገልግሎቶች ናቸው። እንደሚታወቀው ዩኒቨርሲቲዎች ሶስት ስራ ነው ያለባቸው፣ መማር ማስተማር፣ ጥናትና ምርምር እንዲሁም የማህበረሰብ አገልግሎት። ዩኒቨርሲቲዎች ዋና ዋና ስራዎች ከዚህ ውስጥ በተለይ የህብረተሰብን ችግር መቅረፍ የማይችሉ ምርምሮች የሚሰሩ የሚካሄዱት ማህበረሰብ አገልግሎቶች ይሄ አንደኛው ችግር ተደርጎ የተቀመጠ ነገር ነው። በሶስተኛ ደረጃ የተቀመጠው ምን አይነት ምሩቃንን እያፈሩ ነው ዩኒቨርሲቲዎች? ብቃት ያላቸው ምሩቃንን እያፈሩ ነው ወይ? እውነት ነው የትምህርት ቤት የሚገቡ ዩኒቨርሲቲ የሚገቡ ተማሪዎች ብዛት እየጨመረ ያለው ምን ያህል ብቃት አላቸው የሚለው ነገር አንደኛው በችግር የተቀመጠ ነገር ነው። ሌላው በዩኒቨርሲቲዎች ደረጃ በተለይ የታየው ነገር ምንድን ነው የሀብት ብክነት በዩኒቨርሲቲዎች ደረጃ አለ። ከመንግስት መመደብላቸው በጀት ይሄ በጀት ምን ያህል በአግባቡ ኤፍሽንት የጠቀሙበት ነው የሚለው ነገር ሌላኛው ችግር ተደርጎ የተቀመጠ ነገር ነው። በአምስተኛ ላይ የታየው ነገር ምንድን ነው? በተለይ የግል ተቋማት በበርካታ የግል ተቋማት አሉ፣ በከፍተኛ ትምህርት ዘርፍ የተሳተፉ በዚህ ዘርፍ ያሉ የግል ተቋማት የትምህርት ችግር ከአጠቃላዊ ተመሳሳይ ቢሆንም እዚህ ላይም በተለይ ብዙዎቹ ገንዘብን ማዕከል አደረጉ፣ ቢዝነስን ማዕከል አደረጉ። እርግጠኛ ነኝ በጣም ከመንግስት ተቋሞች ያሉ ተቋማት እንዳሉም ይታወቃል። ግን ብዙዎቹ ግን በቢዝነስ ላይ ብቻ ኮኖ ምንድን ነው በንግድነት ላይ ብቻ የታዩ ተደርጎ፣ ሌላ የታየው ሌላው በከፍተኛ ችግር ለተታዩ ነገር የባለድርሻ አካላት ሚና አለመቀናጀት ነው። የተማሪዎች ሚና፣ የመምህራን ሚና እና እንደዚሁም የማህበረሰቡ ሚና በአግባቡ አልተቀናጀም የሚል በደንብ የተገመገመና በዚህ በዶክመንት የተደራጀ ነገር ነው። በመጨረሻ የከፍተኛ ትምህርት አመራሩ ሚና ምን ይመስላል? የሚል ነገር እነዚህ ችግሮች በዋናነት ጎልተው የታዩ የኢትዮጵያ የከፍተኛ ትምህርት ተቋማት ችግሮች ናቸው፣ የዩኒቨርሲቲ ችግሮች ናቸው፣ ተብሎ የተቀመጡ ችግሮች ናቸው። እዚህ አሁን የጠቀሷቸው አንኳር የሆኑ ችግሮች በእነሱ ሳቢያ ምን አይነት አሉታዊ ተጽዕኖ ተፈጥሯል? በትምህርት ጥራት ደረጃው ላይ ምን አይነት መዘዞችን አስከትሏል? ይሄ እንደዚህ በቀላሉ ማስቀመጥ የሚቻል አይመስለኝም ስም ትምህርት ለምን ይጠቅማል? በተለይ ከፍተኛ ትምህርት ጥቅም ምንድን ነው ብለን ስንጠይቅ በዚህ ረገድ ከፍተኛ ትምህርት ገብቶ የወጡ ልጆቻችን ምን ያህል ተጠቅመዋል ብለን መጠየቅ ያለብን ይመስለኛል። ከፍተኛ ትምህርት ኖርማሊ የሰዎችን ገቢ የሚጨምር ነው፣ ፐርሰናሊ ብዙ በነፊት ያለው ነገር ነው፣ ኢንዲፔንደንሲን የሚፈጥር ነው፣ ፕሮዳክቲቭ የሚያደርጋቸው ተማሪዎችን የተለያዩ አዳዲስ ክህሎቶችን የሚማሩበት የተሻለ የተግባቦት ክህሎት የምንው ኖራቸው ሴልፍ ኮንፊደንስ እንዲኖራቸው የሚያደርግ በጥልቅ እንዲያስቡ ክሪቲካል ቲንኪንጋቸውን የሚጨምር ሶሻላይዝ እንዲያደርጉ ሜትርፎ ደስተኝነታቸው እንዲኖር ከዚህም አልፎ ደግሞ የተሻለ ማህበረሰባቸው አስተዋጽኦ እንዲያደርጉ ማድረግ የሚኖርበት ነው። ሌላው እንደ ኢትዮጵያ ላሉ ሀገሮች ብቻ ሳይሆን ለማንኛውም ከድህነት መውጫ መንገድ ነው ከፍተኛ ትምህርት ተቋም አካባቢ ላይ የተሻለ ተጽዕኖ ማምጣት የሚቻል አካባቢ ጥበቃ፣ የተሻለ ዜጋ ለመሆን እነዚህ ነገሮች ላይ ቆመን ስናያቸው ኢትዮጵያ ውስጥ ያሉ ተቋማት በትክክል ችግራችንን ፈተዋል ወይ? ለልጆች ስራቸውን መፍጠር እንዲችሉ አድርገዋል ወይ? ብለን ስናስብ የሀገሪቷን ችግሮች፣ የግብርናውን ችግር፣ የጤና ዘርፍ ያለውን ችግር፣ በትራፊክ አደጋ በኩል ያለውን ችግር በመንግስት ቢሮዎች ውስጥ ያለው ማገልገል የሚችል ሰው እያፈሩ ነው ወይ ብለን ስንጠይቅ የተሻሉ ነው ብለን የምናሰባቸው ነገሮች ይኖራሉ፣ ግን በርካታ ችግሮች እና ወደኋላ የቀሩ ችግሮች አሉ። እንደምናውቀው እስከ ቅርብ ጊዜ ድረስ የኢትዮጵያ ዩኒቨርሲቲዎች ከፍተኛ የሆነ የብጥብጥ ማዕከል የነበሩበት ተባርን አብሮ በሰላም መኖር የማይችሉበት በርካታ ችግሮች የነበሩበት ናቸው። በዚህ ነገር ስናይ ብዙ ችግሮችን አምቷል ብለን ማሰብ እንችላለን። ጥቅሙ እንዳለው ሁሉ በርካታ ቆጠር የሚችሉ ብዙ እንደተገኙ ሁሉ ጉዳትም አስከትሏል። በተለይ ትውልድ ላይ ብዙ ጉዳት አስከትሏል ብሎ ማሰብ ይቻላል። በተለይ ባለፉት ሀያ ሰባት ሰላሳ ዓመታት ውስጥ የነበረው ሂደት ብዙ መሻሻል ያለባቸው ነገሮች አሉ ብዬ ነው የማሰበው በምን መልክ ነው መሻሻል የሚገባቸው? የእርስዎ ምክረ ሀሳቦች ምን ይሆናሉ? እስካሁን ይህን ችግር ለመፍታት ምን ሙከራዎች ተደርገዋል? ወደፊትስ በምን መልክ ሊፈታ ይችላል ይላሉ። እንደሚታወቀው ኢትዮጵያ ውስጥ ያሉ የትምህርት ቤቶች፣ በተለይም ከፍተኛ ተቋማት በተለያየ ትውልድ ደረጃ ውስጥ የሚገኙ ናቸው። በመንግስት በኩል ያሉት፣ በግል በኩል እንደዚሁ በፊናው የተለየ ነው። ቅድም ያነሷቸው ችግሮችን በምን መልክ እልባት ማበጀት ይችላል? ከወረቀት ባለፈ በተግባር ይሄ ዶኩመንት በዝርዝር ኢትዮጵያ ውስጥ ያለውን የትምህርት ችግር ያየው በሁለት ሺህ አስር በኢትዮጵያ አቆጣጠር ነው የዛሬ አራት ዓመት ወይም ሶስት ዓመት አካባቢ የታየ ነገር ነው። እዛ ላይ እንዴት መፈታት እንዳለበት ሌላ ሁለተኛው ሮድማፕ ላይ የተቀመጡ መፍትያ አቅጣጫዎች አሉ። ያ ነገር ከሞላ ጎደል በአሁኑ ሰዓት እየተፈቱ ያሉ ነገሮችም አሉ። በትክክል ደግሞ መንገድ ላይ ያሉ ሊፈቱ የሚችሉ ነገሮችም ተቀምጠዋል። ለምሳሌ በአንዱ የኢትዮጵያ የትምህርት ችግር ተብሎ የሚታወቀው ተደራሽነት ነው። ተደራሽነትን ለማስፋት የተለያዩ መንገዶች ተቀምጠው የነበሩ በርካታ ነገሮች እየተሰሩ ያሉ ይታያሉ ለምሳሌ የትምህርትን ማስፋፋት ላይ ሴቶችን ተሳትፎ ላይ በተለያዩ መንገድ እነዚህ ነገሮች ለምሳሌ ባለፈው ሶስት አመታት ብቻ ብንወስድ በተለያዩ ቦታዎች የተሰሩ የትምህርት ቤቶች ብዛት ብናያቸው ባለፉት ሰላሳ አመታት ይቅርታ ከተሰሩ ትምህርት ቤቶች የሚስተካከሉ ናቸው አንዱና ሌላው ነገር አሁንም የታየው ነገር ኢኩዊቲ ነው በዚህ በርትዕነት በኩል በገጠርና በከተማ መካከል ዲስአድቫንቴጅ በሆኑ ክልሎች መካከል በደሃ ተማሪዎች መካከል እና በሌላው ተማሪ መካከል በፆታ መካከል ይሄን ለማመጣጠን ብዙ ነገሮች የተሰሩ ይመስለኛል። አንዱና ሌላው ደግሞ በዚህ ነገር የታየው በተ- ብዝሃነትን በዩኒቨርሲቲዎች ውስጥ በደንብ እንዳይኖር ያደረገ ነገር ተማሪዎች እርስ በርሳቸው እንዳይናበጉ ያደረገ ነገር ለመፍጠር ለምሳሌ እንደ አቅጣጫ ከተቀመጡት መካከል ልጆች የተለያዩ የብዝሃነትን የሚያሳዩ ህብረ ባህላዊነትን የሚያሳዩ ኮርሶች እንዲወስዱ አቅጣጫ ተቀምጦ ነበር። አይ ቲንክ ይሄን ነገር አሁን ብዙዎቹ ዩኒቨርሲቲዎች አጠቃላይ ኢትዮጵያ ውስጥ ያሉ ዩኒቨርሲቲዎች እንደዚን ኮርሶች እየሰጡ ነው። ሌላው ልጆች አካባቢያቸው ላይ ካሉ ለምሳሌ አንድ ተማሪ ከጎንደር መጥቶ ነው ባሌላ የሚማራው ወይ ደግሞ ጅጅ ጋር ሄደው የሚማራው ከጎጃም ነው የመጣው ይሄ ተማሪ አካባቢው ላይ ካለ ማህበረሰብ ጋር ኢንጌጅ እንዲያደርግ የተለያዩ ፕሮግራሞች እየሰሩ ያሉበት ሁኔታ ለምሳሌ ጎንደር ዩኒቨርሲቲ ብንወስ ለምሳሌ አዲስ የመጡ ተማሪዎችን የአካባቢው ማህበረሰብ ወጥቶ እያንዳንዱን ተማሪ እየወሰደ ወደ ቤት እያመጣ የኔ ተማሪ ብሎ ከቤተሰቡ ጋር አብሮ እንዲኖር እያደረጉ ብዙ ነገር እየተሰሩ ያሉበት ነገር አለ። ሌላ ክለቦች እንዲስፋፉ አንዱ ተማሪ ብዝሃነት እንዲኖር እርስ በርስ አምዶ እንዲኖር ማድረጊያ መንገድ ክለቦች እንዲስፋፉ ማድረግ ነው። የተለያዩ ከስፖርት ውጭ የተለያየ መንገድ በስነ ጽሁፍ ልጆች እንዲደራጁና የተለያየ ነገር አብሮ መኖር እንዲያዳብሩ እየተደረገ ያለ ነገር አለ። ጥራትን በተመለከተ መደረጋታቸው ተብሎ ከተቀመጡት መካከል አንዱ ልጆች የተሻለ ክህሎት እንዲኖራቸው ማድረግ ነው። በዚህ ዘርፍ ችግር ፈቺ የሆኑ ኮርሶችን እንዲወስዱ ማድረግ፣ የዩኒቨርሲቲ አካባቢዎች ለዚህ የሚመቹ የተሻሉ የአይሲቲ ፋሲሊቲዎች እንዲኖሩ ማድረግ፣ ሌላው ኦቶኖሚ እንዲኖራቸው ዩኒቨርሲቲዎች ቅራት ላይ እንዲሰሩ ማድረግ፣ የማስፋፊያ ጉዳይ ከሪሶርስ ጋር እንዲያያዝ፣ ለምሳሌ ሁሉ ዝም ብሎ ማካፋት ሆን በ የሆነ ቅራቱን ማስጠበቅ የሚችል ሪሶርስ እንዲኖር ማድረግ ከዩኒቨርሲቲ ደረጃ ላይ ብቻ ሲሆን ፕራይመሪ እና ሰከንደሪ ላይም ፕሪፓራቶሪ ደረጃ ላይም እንዲሰራ ለምሳሌ ፕሪፓራቶሪ ካባለፈው ዓመት ጀምሮ ይሄ ነገር ቆሟል። መጀመሪያ ደረጃ እና ሁለተኛ ክፍሎ ብቻ በሁለት ቦታ ተከፍሎ እንዴት ተደርጓል። የሪሶርስ ብክነትን ይቆጥባል። የተማሪዎች ለም እንዲያዳብር ማለት ነው። በዩኒቨርሲቲ ደረጃ ድሮ ፍረሽማን ቀርቶ ነበር ከናካቴው አሁን በአዲስ መልክ ከዘንድሮ ጀምሮ ይሄም ተጀምሯል። በከፍሬሽማን ጀምሮ ልጆች እንዲማሩ ማድረግ ተጀምሯል። ሌላ ምንድን ነው? የተለያዩ ሞዳሊቲዎችን መጠቀም፣ ለምሳሌ እንደ ዲስታንስ ሽን ኦንላይን። አሁን ለምሳሌ በኢትዮጵያ ኦንላይን ትምህርት የጀመሩ የግል ዩኒቨርሲቲዎች አሉ፣ ሀራምቤ የሚባሉ ዩኒቨርሲቲ ለምሳሌ በኢትዮጵያ ከሁሉም የመንግስት ዩኒቨርሲቲዎች ቀድሞ በኦንላይን ትምህርት ተ ፍቃድ እየሰራበት ያለ ነገር አለ። ከዚህ ውጪ እንደ ችግር የሚታየው የአግባብነት ችግር ነው የነበረው። ለዚህም በመፍትሄ የተቀመጠው ነገር ምንድን ነው? ልጆች የተለያየ የኢንተርፕሪነርሺፕ ስኪል እንዲኖራቸው ማድረግ ከኢንዱስትሪ ጋር ያለ ትስስር መጨመር፣ እና ሌላው በዚህ ዶክመንት ላይ የተቀመጠው ዲፈረንሺዬሽን እንዲኖር ሁሉም ዩኒቨርሲቲ ተመሳሳይ ተማሪ ነው። ሃዋሳ ዩኒቨርሲቲ በረግ ተማሪ ከባህርዳር ጅጅጋ ወይ ደግሞ ጋምቤላ ካለ ተመሳሳይ ነገር ነው የሚማረው። ተመሳሳይ ዲፓርትመንት ነው ያለው። ተመሳሳይ ካሪኩለም ነው ያለው። ይሄን ነገር ለመለወጥ አሁን በትክክል ባለ ከዚህ ከሁለት ሺ አስራ ሶስት ጀምሮ የተሰደበት ዩኒቨርሲቲዎችን ኢትዮጵያ ውስጥ ያሉ ዩኒቨርሲቲዎች ከሞላ ጎደል በሶስት አሁን ደግሞ እንደገና አንድ ተጨምሯል በአራት ዘርፍ ተከፍሏል። አንደኛው ኮምፕሬሄንሲቭ ዩኒቨርሲቲ ተብሎ አጠቃላይ ዩኒቨርሲቲዎች የተለመደውን ሁሉም አይ ነገር የሚሰሩ ተደርገው፣ ሁለተኛ አፕላይድ ዩኒቨርሲቲ ተብለው፣ ሶስተኛው የሪሰርች አሁን ደግሞ በቅርቡ ቴክኒካል ዩኒቨርሲቲ ተብሎ ይሄ ኦልሬዲ ተተግብሮ ወደ ስራ እየተገባ ያለ ነገር ነው። ኤግዚት ኤግዛም እንዲኖር ለምሳሌ ኢንትራንስ ኤግዛምን ልጆች ከመውጫም ወደ ዲፓርትመንት ሲገቡም ሲወጡም ፈተና እንዲኖር፣ ይሄም እየተደረገ ያለ ነገር ነው። ሌላ በትልቅ ግዜ የታየው ከዚህ ከምርምር ከቴክኖሎጂ ሽግግርና ከማህበረሰብ አገልግሎት ላይ ተያያዘ ችግሮች ናቸው። ለዚህም እንደ መፍትሄ የተቀመጡት ለምሳሌ የሪሰርች ኢንፍራስትራክቸሮች የሉም፣ ላብራቶሪ፣ ማተሚያዎች፣ ትራንስፖርት ይሄ ነገር እንዲሟላ ያደረገ ነው። አይ ቲንክ ይሄ ከአሁንም ሙሉ በሙሉ የተሟላ አይመስለኝም ብዙ ጊዜ የሚወስድም ይመስለኛል። ሌላ ጆርናሎችን ማሳደግ ለምሳሌ ባዩ ዩኒቨርስቲ ያሉ ጆርናሎች ኢንተርናሽናል ደረጃ እንዲኖራቸው ማዳበር ተብሎ አንዱ የተቀመጠ አቅጣጫ ነው። ሌላ አቅጣጫ የበጀት ነው። ለምርምር የሚመደብ በጀት፣ ለቴክኖሎጂ ግ የሚመደብ በጀት በትክክል ከፍ ብሎ እንዲመደብ እና የተሻለ ጥቅም መስጠት በሚችል ደረጃ እንዲመደብ ተብሎ ሪኮመንድ ተደርጓል። ከዚህ በተጨማሪ የግዢ ስርዓት ዩኒቨርሲቲ ውስጥ ያሉ የግዢ ስርዓቶች በጣም በጣም ከባድ ናቸው። አንድ እቃ መስከረም ላይ መግዛት ይፈለግና ተጠይቆ ሰኔ ላይ ነው ምርምሩ ሳይጠናቀቅ የሚገዛው እና ምርምሩ ራሱ ሳይሰራ ነው እቃው ግዢ ላይ ነው የሚያልፈው። ዋናው ስራ ሳይሰራ ማለት ነው። ይሄ መለወጥ አለበት ተብሎ የታሰበ ነው። ምላ ከኢንደስትሪ ጋር ያለው ክፍል ስር ነው። ለምሳሌ ብዙ ውጭ ሀገር ላይ እንደምታውቁት ትልቅ ፋብሪካ ያላቸው ሰዎች ትልቅ ቢዝነስ ያላቸው ሰዎች ይመጡና ያስተምራሉ። ፓርታይመር ሆኖ ተማሪዎች መተው ልምድ ይሰጣሉ። ወረኪዛ ከመውሰድ ውጭ ማለት ነው። ይሄ ነገር በትክክል ተሰርቶበታል ብዬ አላምንም። ገና በደንብ መስራት ያለበት ነገር ነው። ሌላው በፋይናንስ ነገር ያለ ችግር ነው። ከፍተኛ የሆነ ችግር አለባቸው። ሁሉንም በጀት የሚመደበው ዩኒቨርሲቲዎች ናቸው። መንግስት ነው የመደብላቸው ዩኒቨርሲቲዎች በጀትን። ይሄ ፍሌክስብል እንዲሆን ለምሳሌ የሚመደበው በጀት ለተለያዩ ነገር ዩኒቨርሲቲዎች እንዲጠቀሙ ፍሌክስብል እንዲሆን ተማሪዎቹ አሁን ኮፕ ሼር ያደርጋሉ። አስራ አምስት ፐርሰንት ነው ከፍ የሚያደርጉት ይሄ ወደ ሰላሳ ፐርሰንት ገና ከዛ በላይ ከፍ ቢል ማድረግ ውጭ እና ከተለያዩ የውስጥ ገቢን እንዲያዳብሩ ዩኒቨርሲቲዎች ማድረግ ተብሎ ይሄ በመፍትሄ ደረጃ የተቀመጡ ናቸው። ከዚህ ውስጥ አብዛኛውን ነገር ለመስራት በተለይ ኢትዮጵያ ላይ የተደረገው ነገር መጀመሪያ ትምህርት ሚኒስቴር ተብሎ አንድ ነው ነበር የነበረው ይሄ መዋቅር። ይህን የከፍተኛ ትምህርቱን ጉዳይ ለብቻ ለመስራት ተብሎ ሚኒስትር ኦፍ ሳይንስ ንደ ሀይር ኤዱኬሽን ተብሎ ለብቻው ወጥቶ ይሄ ነገር እያደረገ ይመስለኛል። ችግሩ ካለበት ጥልቀትና ብዛት አንጻር ይሄ ተቋምም ዩኒቨርሲቲ ስለ ያለውን ችግር በሚገባ መንገድ ፈቷል ስል አላስብም። ግን በርካታ አበረታች የሆኑ ጅምሮች እንዳሉ ግን መናገር ይቻላል። ዶክተር መሐመድ ጀማል የመዳ ወላቡ ዩኒቨርሲቲ አጋርነትና የውጭ የምርምር ፈንድ ዳይሬክተር፣ ስለ ቃለ ምልልሱ አመሰግናለን። በጣም አረጌ፣ አመሰግናለሁ። ም ካሳሁን ዝገነ ሰላች